ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ጠቅላይ ሚኒስትር ስኮት ሞሪሰን የካቢኔ ሹምሽር አደረጉ። የኢትዮጵያ ጠቅላይ አቃቤ ሕግና ጤና ሚኒስቴር ጥብቅ ጣምራ የኮሮና ቫይረስ ጥንቃቄ ትእዛዛትን አወጡ። አድላይድ ዩናይትድ ለሦስተኛ ጊዜ የኤሊግ አሸናፊ ሆነ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጠቅላይ ሚኒስትር ስኮት ሞሪሰን በዛሬው ዕለት ሰኞ ማርች 29 ባካሄዱት የካቢኔ ሹምሽር ክርስቲያን ፖርተርና ሊንዳ ሬይኖልድስ ይዘውት ከነበረው የጠቅላይ አቃቤ ሕግና የመከላከያ ሚኒስትርነት ስፍራ ተነስተዋል። በዚህ መሠረት አቶ ፖርተር የኢንዱስትሪ ሚኒስትር ሆነው ሲሾሙ፣ ፒተር ዳትን በሊንዳ ሬይኖልድስ እግር ተተክተው የመከላከያ ሚኒስትርነትን ቦታ ይዘዋል። በተጨማሪም የፖርተርን ኃላፊነት በመውሰድ የፓርላማ የመንግሥት ወገን መሪ ሆነዋል። ሚካኤላ ካሽ ጠቅላይ አቃቤ ሕግንና የኢንዱስትሪ ግንኙነቶች ሚኒስትር በመሆን አቶ ፖርተርን ተክተዋል። ወይዘሮ ካረን አንድሩስ አቶ ዳትንን በመተካት የአገር ውስጥ ጉዳዮች ሚኒስትር ሆነዋል። ወይዘሮ ሊንዳ ሬኖልድስ በበኩላቸው የስቲዋርት ሮበርትን ኃላፊነት በመውሰድ የመንግሥት ግልጋሎቶችና የብሔራዊ ግብር አካል ኢንሹራንስ ፕሮግራም ሚኒስትር ሆነዋል። አቶ ስቲዋርት ወደ የሥራ ኃይል ክህሎቶችና አነስተኛ ንግዶች ሚኒስትርነት ተዛውረዋል። ይህንኑ የካቢኔ ሹምሽር ተከትሎ አቶ ሞሪሰን የሴቶች ውክልና ከፍ ማለቱን ሲናገሩ ነገሩ በእኔ ካቢኔ ውስጥ የሴቶች ውክልና መጠን ብቻ ሳይሆን ክህሎቶችና ልምዶችም ጭምር ነው። ለአገራችን በእጅጉ አዋኪ ተግባራት አተያይና ትብብርን ያስገኛሉ ብለዋል። የኢትዮጵያ ጠቅላይ አቃቤ ሕግና ጤና ሚኒስቴር ኢትዮጵያ ውስጥ በተለይም በአዲስ አበባ እየተስፋፋ ያለውን የኮሮና ቫይረስ ወረርሽኝ ለመከላከል ጣምራ የጥንቃቄ ትዕዛዛትን አውጥተዋል። እያደር አደጋውና ስርጭቱ እየተስፋፋ የመጣው የኮሮና ወረርሽኝ በዚህ ወቅት ካለፈው አንድ ዓመት በባሰ ሁኔታ በመስፋፋቱ አቃቤ ሕግና ጤና ሚኒስቴር ትናንት እሁድ ባወጡት የጣምራ መግለጫ የአፍና አፍንጫ መሸፈኛ በየትኛውም ስፍራ እንዲያደርግ ጥብቅ ትዕዛዝ አስተላልፈዋል። ይህን ያልፈጸሙ ለእስር እንደሚዳረጉ መግለጫው ያመለክታል። የህዝብ አገልግሎት የሚሰጡ ድርጅቶች የአፍና አፍንጫ መሸፈኛ ላላደረጉ ሰዎች አገልግሎት እንዳይሰጡም በማለት የጣምራ መግለጫው አሳውቋል። በጤና ሚኒስቴር በየቀኑ እንደሚነገረውም በየቀኑ የሚደርስ የሞት አደጋ በተለይ በአዲስ አበባ እየጨመረ መምጣቱ ታይቷል በማለት የሁለቱ ጣምራ መግለጫ ደምድሟል። የሊበራል የህዝብ ተወካዮች ምክር ቤት አባል አንድሩ ላሚንግ በመጪው የፌዴራል ምርጫ እንደማይወዳደሩ አስታወቁ። በጅሮንድ ጆሽ ፍራይደንበርግ ምንም እንኳን የላሚንግ ባህሪ ተቀባይነት ያለው ባይሆንም የምርጫ ጊዜያቸውን ሳይጨርሱ ምክር ቤቱን ለቃው መሄድ የለባቸውም ሲሉ ተናግረዋል። በክዊንስላንድ የቦማን ምክር ቤት አባሉ በሁለት ሴቶች ላይ ለአመታት የኦንላይን ብርቱ ዘለፋዎችን እንዲሁም የአንዲት ሴትን ገላ አላግባብ ፎቶ በማንሳታቸው በብርቱ ተወግዘዋል። ይህ የሆነውም ጠቅላይ ሚኒስትር ስኮት ሞሪሰን በፓርላማ የጎደፈ ባህል ሳቢያ የጠነከሩ ትችቶች እየደረሰባቸው በሆነበት ወቅት መሆኑ ድርጊቱን ይበልጡኑ አስከፊ አድርጎታል። በአውስትሬሊያ ፌዴራል ፓርላማ ላይ በደረሰ አንድ የሳይበር ጥቃት በአውስትሬሊያ መንግሥት የሳይበር ደህንነት ማዕከል እየተመረመረ ይገኛል። የፓርላማ ኢሜይል አውታረ መረብ በሳምንቱ መጨረሻ በኢንፎርሜሽን ቴክኖሎጂ ሳንካ ሳቢያ ግልጋሎቱን ከመስጠት ተገጥቷል። ረዳት የመከላከያ ሚኒስትር አንድሩ ሄይስቲ እክሉ የተከሰተው ከውጭ ግልጋሎት ሰጪ እንደሆነና ባለሥልጣናትም በፍጥነት እክሉን ለመክላት እርምጃ እንደወሰዱ ገልጧል። በማያያዝም ይህ የሚያሳየው አውስትራሊያውያን ለሳይበር ጥቃት ዝንጉ እንዳይሆኑ የሚያሳስብ ነው ብለዋል። የኒው ሳውዝ ዌልስ በጅሮንድ ዶሚኒክ ፖርቴይ ዋነኛ የኮሮና ቫይረስ ገደቦች መነሳት በአብዛኛው ወደ አዘቦታዊ ሕይወት መመለስን የሚያመላክት ነው ሲሉ ገለጡ። በማንኛውም ወቅት ዳንስና ዘፈን ተፈቅዷል። የቤት ውስጥ ጉብኝት ገደብ ተነስቷል። ሆኖም ከአንድ መቶ ሰዎች በላይ ካለፈ የኮሮና ቫይረስ ጥንቃቄዎች ሊተገበሩ ይገባል። የፊት ጭምብል ማጥለቅ በየትኛውም የኒው ሳውዝ ዌልስ አካባቢ ግዴታ አይደለም። ሆኖም የሕዝብ ትራንስፖርት ተጠቃሚዎች የፊት ጭንብል እንዳይጠልቁ ይበረታታሉ። የመዝናኛ ስፍራዎች በመቶ ፐርሰንት የማስተናገድ አቅማቸው ግልጋሎት መስጠት ይችላሉ። የኪውአር ኮዶችን መጠቀም ገና ይቀጥላል። የአውስትሬሊያ ንግድ ማኅበረሰብ አባላት እሁድ ማርች 28 ያበቃው የሥራ ጠባቂ ድጎማ የሥራ እጦትንና የንግዶችን መዘጋት ሊያስከትል እንደሚችል አሳሰቡ። ባለፈው ሳምንት ማርች 24 በአንድ የሕግ መወሰኛ ምክር ቤት ስሚ ላይ የአቃቤ ነዋይ ጸሐፊ ስቲቨን ኬነዲ የድጎማው ማክተም 150 ሺህ ያህል ሰዎችን ለሥራ አጥነት እንደሚዳርግ ተናግረዋል። በኮሮና ቫይረስ ወረርሽኝ ሳቢያ የሥራ አጥነት ቁጥር ወደ 15 ፐርሰንት እንዳያሻቀብ ለመግታት ያግዝ ዘንድ ድጎማው መሰጠት የተጀመረው ባለፈው ዓመት ማርች 30 ላይ ነበረ። በአሁኑ ወቅት የሥራ አጥነት ቁጥር 58 ፐርሰንት ላይ ይገኛል። በሚያንማር አንድ የቀብር ሥነ ሥርዓት ለቀስተኞች ላይ ወታደሮች ጥይት መተኮሳቸውን የዓይን ምስክሮች ገለጡ። የቀብር ሥነ ሥርዓቱ እየተካሄደ የነበረው በተቃውሞ ሰልፍ ሕይወታቸውን ካጡት መቶ አሳራት ሰልፈኞች ውስጥ የአንደኛው ነበር። ሚያንማር ውስጥ የጦር ኃይሉ በወታደራዊ መፈንቅለ መንግሥት የሲቪል አስተዳደሩን አብሮ ስልጣን ከያዘ ፌብርዋሪ አንድ ቀን ጀምሮ ያልተቋረጡ የተቃውሞ ሰልፎች እየተካሄዱ ይገኛሉ። እስካሁን በወታደራዊ መንግሥት እየተወሰዱ ያሉት እርምጃዎችንም አስመልክቶ የተባበሩት መንግሥታት ጦሩ የጅምላ ግድያ እየፈጸመ ነው ሲል በብርቱ አውግዟል። አንድ የአውሮፓ ኅብረት ባለሥልጣን የአውሮፓውያን የጤና ምስክር ወረቀት እደላ ከዚህ ዓመት ወርሃ ጁን አጋማሽ ጀምሮ ግብር ላይ እንደሚውል ተናገሩ። የምስክር ወረቀቱ በዲጂታልና በወረቀት የሚሰጥ ሲሆን የግለሰብን ስም፣ የትውልድ ቀን፣ ክትባት የተከተበ መሆኑንና ምን ዓይነት የክትባት ዓይነት እንደተከተበም የሚያመለክት ዝርዝርን ያካተተ ይሆናል። የአደላይድ ዩናይትድ እግር ኳስ ቡድን ለሦስተኛ ጊዜ የኤሊግ ምድብ አሸናፊ ሆኗል። አደላይድ ዩናይትድ ለድል የበቃው የሲድኒ እግር ኳስ ክለብን ኮፐርስ ስቴዲየም ውስጥ አንድ ለዜሮ በመርታት ነው። በዚሁ ወደ ውጭ ምንዛሪ ተመን ስነመራ አንድ የአውስትራሊያ ዶላር 64 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 76 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 30 ኢትዮጵያ ብር ከ49 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ሰመልን ፐርስ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 18፣ ከፍተኛ 30 አድላይድ ፀሐያማ ሆኖ ይውላል። ዝቅተኛ 14 ከፍተኛ 27። ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 9 ከፍተኛ 20። ሆባርት ደመናማ ይሆናል። ዝቅተኛ 10 ከፍተኛ 22። ካምብራ በከፊል ደመናማ ይሆናል። ዝቅተኛ 8 ከፍተኛ 22። ሲድኒ በከፊል ደመናማ ይሆናል። ዝቅተኛ 16 ከፍተኛ 23። ብሬስበን ሊያካፋ ይችላል። ዝቅተኛ 18 ከፍተኛ 26 ዳርዊን በከፊል ደመናማ ይሆናል። ዝቅተኛ 25 ከፍተኛ 35 አዲስ አበባ በከፊል ደመናማ ይሆናል። ዝቅተኛ 12 ከፍተኛ 27 ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማልን። ጠቅላይ ሚኒስትር ስኮት ሞሪሰን የካቢኔ ሹምሽር አደረጉ። ኢትዮጵያ ጠቅላይ አቃቤ ሕግና ጤና ሚኒስቴር ጥብቅ ጣምራ የኮሮና ቫይረስ ጥንቃቄ ትእዛዛትን አወጡ። አድላይድ ዩናይትድ ለስድስተኛ ጊዜ የኤሊግ አሸናፊ ሆነ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።